አዲስ አበባ ውስጥ የሰብአዊ መብቶች ጉባኤ ዛሬ ያዘጋጀውና የጀመረው የገቢ ማሰባሰብ መርሃ ግብር ሳይጠናቀቅ በጸጥታ ኃይሎች ተቋርጧል። የጉባኤው መሪዎች ተግሳጽ ተሰጥቷቸው መለቀቃቸውም ታውቋል። ይህ የጉባኤው ፕሮግራም የተፈቀደ እንደነበርም ተገልጿል። መለስካቸው አማሃ ስፍራው ላይ ነበር። መስመር ላይ ይዣዋለሁ። እንደምን አመሸህ መለስካቸው? ሰላም ሰለሞን፣ እንዴት አመሸህ? ደህና ነኝ። ዛሬ ቀደም ሲል በመግቢያው ላይ እንደተጠቀሰው የሰብአዊ መብቶች ጉባኤ የገቢ ማሰባሰቢያ ምሳ ላይ ተገኝተህ ነበር። እናስ የነበረው ሁኔታ ምን ይመስላል? አጫውተኝ። እንግዲህ እንደገባን፣ ያው ቀደም ብሎ በደረሰን መሰረት ያው የተፈቀደ ስብሰባ ነበረ። እኛም ገብተን ምሳ መጋበዝ ጀምረን ምሳ ተጋብዘን ባለፉት አመታት ሰመጉ ወይም እንደውም ኢሰመጉ በትክክለኛ አጠራሩ ወጥሮ ቀደም ሲል በነበረው እንዴ አዎ እንዴት እንደተመሰረተ ፕሮፌሰር መስፍን ወልደማርያም መስራች በስፍራው ተገኝተው የነበረውን ሁሉ አብራርተው አጭር ንግር አድርገውልኝ ነበረ። ከዚያ በኋላ እንግዲህ የተወሰኑ ፕሮግራሞች ይካሄዱ ነበረ። ከምሳ ጀምሮ የተለያዩ የገቢ ማሰባሰቢያ መርሃ ግብስ ነበረ። በዚህ አማካኝነት እነዚህ ሲከናወኑ ነበሩ። ግን አንድ ቦታ ላይ እንግዲህ ከገቢ ማሰባሰቢያ ክንውኖች አንዱ በሆነው የስዕል ጨረታ እየተካሄደ ሶስተኛው ጨረታ ሲካሄድ ጨረታውን ሲመሩ የነበሩት የሰብአዊ መብቶች ጉባኤ ምክትል ሰብሳቢ አቶ ቁምላቸው ዳኜ ይህንን ሲያስተናግዱ የሰመጉ ዲሬክተር መጥተው እንዲያቆሙ ጠይቋቸው፣ ሲጠይቋቸውም እኛ በማስመው ድምፅ ከተናገሩ በኋላ ጠጋ ብለውን የተናገሯቸው ለማለት ፈል ጠጋ ብለውን የተናገሯቸው እና ዳይሬክተሩ አቶ ብጻተ ተረፈ በወቅቱ የሚፈጸም የነበረውን ነገር አስታወቁን ጊዜ የኢትዮጵያ ፀጥታ ኃይሎች መጥተው ይህንን ዝግጅታችን የተፈቀደ ቢሆንም እንድናቆም ጠይቀውናልና እኛ በሰላምና ምንም አይነት ግጭት በሌለበት ሁኔታ ስራችን የምናከናውን ስለሆነ ፕሮግራማችን መቆም አለበት እንድናቆም ትጠይቀናልና አቁመናል ብለው የስዕል ጨረታ ጉዳይ ቆመ እና ተበተነ። በይፋ ሳይዘጋ ነው የተበተነው። የገቢ ማሰባሰብ ፕሮግራሙ በይፋ አልተዘጋም። በነገርኩ ምክንያት በትዕዛዝ እና በመንግስት ተጽዕኖ የተቋረጠ መራ ግብር ነው። እዛ ተገኝተው የነበሩት የጸጥታ ኃይሎች ያልከኝ የደንብ ልብስ የለበሱ ናቸው ወይስ የደንብ ልብስ ያለበሱ ናቸው የመጡት? ሁለቱም ነው። እዛ ወጥቼ እንዳየሁት ከሆነ የጸጥታ ኃይሎቹ አንድም የማንኛውንም የሰላማዊ ህዝብ ልብስ የለበሱ ወይም ሲቪል መለዩ የሌላቸው ወይም ሲቪል የሚባለው ነው። ሌሎች ደግሞ ያው በትክክል መለዩ ያላቸው መኮንኖች ነበሩ። የፖሊስ አባላት ናቸው ወይስ ፖሊስ አባላት ናቸው? የአዲስ አበባ ፖሊስ አባላት የሚል ላይ የወተን የመችም ተለጥፉ እና መተው ተበትኖ ተለያዩ ወይስ ቀጥሎ የወሰዱት እርምጃ አለ? ከዚያ በኋላ እንግዲህ አንዳንድ ሰዎችን እንደሰማሁት እዚያ ሁሉንም የሰብአዊ መብቶች ጉባኤ የስራ አስፈጻሚ ኮሚቴ አባላትን ሰብስበው እዚያ እንደቆዩ አሁን በደረሰኝ መረጃ መሰረት ደግሞ ከእነዚህ መካከል አሁን እንግዲህ ማውቃቸውን ነው የምነግርህ። አቶ ቁምላቸው የኮሚቴው ምክትል ሰብሳቢ ያሉ አቶ አመሀ መኮንን የታወቁ ጠበቃ ናቸው። እንዲህ ሰው እንደምታውቃቸው እሳቸው ደግሞ የኮሚቴው አባል ናቸው። ሌሎችም እንደዚሁ ነበሩ። እነዚህ ሁሉ እንዲቆዩ ተነግሯቸው እንደነበር አውቃለሁ። በኋላ እንዳጠራሁት ግን ሁሉንም እዚያው ሰብስበው ገስጸዋቸው፣ የመንግስትም ስም ማጥፋት ስራ እየተሰራ እንደሆነ አመልክተዋቸው ወደ የቤታቸው እንዲሄዱ ነግረዋቸዋል። ይዘዋቸው አልሄዱም፣ ወደ የትም ቦታ አልሄዱ። የታሰረም ሰው የለም የለም መለስካቸው፣ ይሄ የገቢ ማሰባሰብ ፕሮግራም እንዲካሄድ የተፈቀደው የአስቸኳይ ጊዜ አዋጁ ከታወጀ ወዲህ ነው። አዎ የተጠየቀውም የተፈቀደውም የተፈቀደውም ከዚያ ወዲህ ነው። መለስካቸው፣ እንግዲህ ከሰሞኑም ሌሎች የዚህን የሰብአዊ መብቶች ጉባኤ መሪዎችና ተሳታፊዎች የሚያነጋገርካቸው ካሉ እነሱን አካተህ ሰፋ ያለ ዘገባ ከሰሞኑም ታቀርብልናለህ ብለን እንጠብቃለን። ለዛሬ እግዜር ይስጥልኝ፣ አመሰግናለሁ። ደናምሽ ተሳማ የማደርገው ነው። ሰለሞን ደናምሽ እንግዲህ መለስካቸው፣ ከመንግስቱም አካላት በኩል የሚሰሙ ሌሎች መረጃዎችን ይዞልን ይመለሳል ብለን እንጠብቃለን።